እግዚአብሔር ይመስገን። አሁን ወደ ቃሉ እንሄዳለን። ያዕቆብ ምዕራፍ ሁለት ርዕሴ የተከለከለው ማዳላት የሚል ነው። ስለ ማዳላት ነው ያዕቆብ እየተናገረ ያለው። ያው ምዕራፍ ሁለት ላይ እንደምታዩት ወንድሞች ሆይ፣ በጌታ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ይላል ባለፈው ያዕቆብ ምዕራፍ አንድን ስንመለከት ክርስትና በሰሙት ቃል በሰሚዎቹ ቃል በሰሚዎቹ ልብ ውስጥ መኖር ስለሚገባው እውነተኛ ተግባራዊ ሕይወት የሚናገር እምነት ነው እና ክርስትና ተግባራዊ እምነት ነው። እንደዚህ አይነት እምነት በዓለም ላይ የለም። ቱ ቢ ኦኔስት ማለት እችላለሁ። ምክንያቱም እውነተኛ ከእግዚአብሔር የተገለጠ ከእውነተኛው እግዚአብሔር የተገለጠ እምነት ነው እና በክርስትና እምነት በምንኖርበት ጊዜ እምነታችን ትክክለኛ መሆን አለበት እና እርኩስ ከሆኑ ነገሮች ተለይተን እንደ እግዚአብሔር ቃል አምልኳችን በቃሉ መሰረት መሆን አለበት። እንደ ቃሉ ያልሆነ አምልኮ ንጹህ አምልኮ አይደለም እና ቀጥሎ ተግባራዊ ርኅራኄያዊ ህይወትም ሊኖረን ይገባል። ማለት ባለፈው ጠቀስ ጠቀስ አድርጋለሁ። ለምሳሌ ወላጆች ስለሌላቸው ልጆች፣ ደግሞም ባል ወይም ሚስት ስለሞቱባቸው ሰዎች፣ ረዳት ስለሌላቸው ሰዎች ማዘን እና መጸለይ ደግሞም የሚገባንን አካላዊ፣ ቁሳዊ፣ ገንዘባዊ እርዳታዎች ሁሉ ማድረግ እንደሚገባን ተግባራዊ የሆነ እምነት እንደሆነ ነው የሚያሳየው። በዚህ በዚህ ድሮ የነበሩ አሜሪካውያን ጥሩ ሲሰሩ ነበር። አሁን እኔ አጼ ምናልባት ያስታውስ ይሆናል ጌዶ የሚባል ሀገር በኖርኩበት ጊዜ ወደ አምቦ መላለስ ነበር። አምቦ ያለው ትልቅ ሆስፒታል፣ የህይወት መንገድ ሆስፒታል ነው የሚባለው እና የሰሩት ባፕቲስቶች ናቸው። ታውቃላችሁ የአምቦን ሆስፒታል የሰሩት እና አሁን የአምቦ ሆስፒታል ተብሏል ግን ባፕቲስቶች ናቸው። ከእያንዳንዱ ሰው አዋጥቶ ፈንድ ሰብስቦ ያንን ሆስፒታል የሰራው እና በጣም ብዙ ሰዎች ተጠቅመውበታል። የህይወት መንገድ ሆስፒታል ብዙ ሰዎችን ረድቷል። ልክ እንደዚህ ማለት ነው። ሰዎች ለተቸገሩ ለድሆች በተግባር እየረዱ እምነታቸውን በተግባር ኖረዋል እና እኛም ተግባራዊ ክርስትናን መለማመድ አለብን። ይህን ተግባራዊ ክርስትናን ሲያነሳ ነው ያዕቆብ ምዕራፍ ሁለት ላይ ሲመጣ፣ ይህ ተግባራዊ እምነታችን፣ አምልኳችን፣ ንጹህ አምልኳችን፣ ርህራሄ ያለው አምልኳችን በሌላም በሌላም በክርስትና እምነት መልክ መገለጥ አለበት። በጉባኤያችን በጉባኤያችን ተግባራዊ ክርስትና መታየት አለበት በአምልኮ ልምምዳችን ላይ የሚለውን ሀሳብ አሁን እዚህ ምዕራፍ ሁለት ላይ ይናገርበታል እና የተለያዩ ነገሮች አሉ ግን ከቁጥር አንድ እስከ ሰባት ያሉትን ይሄ ክርስትና በማዳላት መያዝ እንደሌለበት የሚናገረውን ጥቂት እንድናየው እፈልጋለሁ እና አንድ አራት ነጥቦች አሉ። የመጀመሪያው የተነቀፈው ክፉ ልምምድ በአምልኮ በቤተ ክርስቲያን ውስጥ የተነቀፈ ክፉ ልምምድ እንዳለ እንዳሳያችሁ ነው የምፈልገው እና ቁጥር አንድን ስታየው እንደዚህ ነው የሚለው፣ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። በቤተ ክርስቲያን ማዳላት ሊኖር አይገባም ነው ሀሳቡ። ምክንያቱም በቤተ ክርስቲያን በተለያየ መንገድ ሰዎች አድሎ ሲያደርጉ ታይቷል። ያኔም አሁንም አንዳንድ እንደ ኬዝ ስተዲ አንዳንድ የሰማኋቸውን ያየኋቸውን ነገሮች ልነግራችሁ እችላለሁ በኋላ እና እምነቱ ንጹሕ እምነት ነው ክቡር እምነት ነው የእግዚአብሔር እምነት ነው እግዚአብሔር በእኛ አንዳችን በሌላችን መካከል እንድናዳላ አልተፈቀደም አይፈቅድም ነው ሀሳቡ እና ሶስት ነጥቦችን እዚህ ጋር ለመናገር የመጀመሪያው ያዕቆብ ሲናገር ምን ብሎ ነው የተናገረው ቁጥር አንድ ላይ ሲጀምር በነገራችን ላይ ወንድሞቼ ወንድሞች የተወደዳችሁ የሚለውን መቁጠር ትችላላችሁ ያዕቆብ መልእክት ውስጥ በሙሉ እና በጣም ብዙ ጊዜ ተደጋግሟል እና የመጀመሪያው ሀሳቡ እናንተ ሁላችሁም ወንድሞች ናችሁ ተመልከቱ ወንድሞቼ ብሎ እናንተ ወንድሞች የሚለው ጀኔሪክ ቃል ነው ብያለሁ፣ ባለፈው እህቶችንም የሚያጠቃልል ነው። እኔና እናንተ ራሱንም ጨምሮ ወንድሞች ነን። እምነታችን የተመሰረተው በእግዚአብሔር ላይ ነው፣ በኋላ እናገርበታለሁ። ስለዚህ እኛ ወንድማማች ነን። የአንድ አባት ልጆች እንደሆንን አይነት ነን እኛ እና በእኛ መካከል ልዩነት የለም። ሁላችንም የዳነው ባንድ በእግዚአብሔር ስራ ነው ያመነው አንዱን እግዚአብሔርን ነው፣ በውስጣችን ያለው አንዱ መንፈስ ቅዱስ ነው፣ የምንመራበት አንዱ ቃል ነው። ስለዚህ እኛ ወንድማማች ነን፣ ልክ ከአንድ እናትና ከአንድ አባት እንደተወለዱ ሰዎች ነን። ደግሞም የምንገባበት መንግስት መንግስተ ሰማይ ነው። አሁን አስቡ፣ አሁን ባለንበት ዘመን የኦሮሞ አማራ፣ ጉራጌ፣ ትግሬ፣ ነጭ ጥቁር እያሉ ሰዎች መቼም በየትኛውም ሀገር በጣም ልዩ ምስቅልቅል ያለበት ዘመን ነው። ቤተ ክርስቲያን ይሄ ሊታይባት በፍጹም አይገባም። ቤተ ክርስቲያን የገቡ ሰዎች በሙሉ በክርስቶስ ኢየሱስ ደም ታጥበው የእግዚአብሔር መንግስት ወራሾች ስለሆኑ የምንገባበት መንግስት ዘር በፍጹም የማይነሳበት መንግስት ስለሆነ በማንኛውም መንገድ ልዩነት፣ በእኛና በሌላው ሰው መካከል ልዩነት ወይም መበላለጥ የሚባል ነገር ሊኖር አይገባም ማዳላት በመካከላችን ሊኖር አይገባም። ምክንያቱም እኛ ወንድማማች ነን። ሁለተኛው እምነታችን የተገኘው በውድ ዋጋ ነው። ተመልከቱ፣ በጣም አስደናቂ በሆነ መንገድ ነው ያዕቆብ የሚያስቀምጠው። ቁጥር አንድ ላይ ወንድሞቼ ሆይ ብሎ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ብሎ ነው ወደ ማዳላት የመጣው። ይሄ የእኛ እምነት በማን ላይ የተመሰረተ ነው? ጌታ ኢየሱስን ራሱ ሲጠራው ነግሬያቸዋለሁ። ያዕቆብ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው። ከዮሴፍና ከማርያም ነው የተወለደው። ከጌታ ከኢየሱስ ቀጥሎ የተወለደ ልጅ እንደሆነ ነው የምናስበው። ጌታ ኢየሱስ በመንፈስ ቅዱስ ተጸንሶ ወንድና ሴት ሳይገናኙ ነው የተወለደው። ስለዚህ እዚህ ጋ ጌታ ኢየሱስን የሚጠራው ወንድሜ ብሎ አይደለም። የክብር ጌታ ነው ብሎ ነው የሚጠራው። የክብር ጌታ በጌታ በኢየሱስ ክርስቶስ ላይ ያለ እምነት ነው። ጌታ ኢየሱስ የክብር ጌታ ነው። የሰማይና የምድር ፈጣሪ ነው። የቆሎ ጓደኛችን አይደለም። ይህንን በደንብ ዮሐንስ ራእይ ምዕራፍ አንድን ስታነቡ ታውታላችሁ። ጌታ ኢየሱስ ክርስቶስ ፍጥሞ በተባለ ደሴት ለዮሐንስ በአካል ተገልጦ ራእይ ሲያሳየው ልክ ባየሁት ጊዜ እንደ ሞተ ሰው ሆኜ ወደቀው አለ። የክብር ጌታ ነው። ጌታ ኢየሱስ ፊቱ የሚቆም ማንም ሰው የለም። እና ያዕቆብ ገብቶታል። ይሄ ያገኘነው እምነት በክብር ጌታ በጌታ በኢየሱስ ክርስቶስ ላይ ያለ እምነት ነው። ተራ እምነት አይደለም። ባዶ እምነት አይደለም። የይስሙላ እምነት አይደለም። ልክ ጣዖት አምላኪዎች፣ ሌሎች ሃይማኖቶች የውሸት አማልክትን እንደሚያመልኩት እኛ የውሸት አምላክ ተከታዮች አይደለንም። የእውነት አምላክ ተከታዮች ነን እና እምነታችን የተመሰረተው በዛ በክብር ጌታ ላይ ነው። በጣዖታት፣ በድንጋዮች፣ በእንጨቶች፣ በወንዞች፣ በዛፎች ላይ አይደለም። የእኛ እምነት የተመሰረተው በህያው በሆነ በሰማይና በምድር ጌታ በሱ ላይ ነው እና ተጨማሪ ነገር ለመጨመር በጌታ በኢየሱስ ክርስቶስ ስብዕናና ስራ ላይ የተመሰረተ እምነት ነው ያለን። ይሄ የእኛ እምነት በጣም አስደናቂ ነው። ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ መጥቶ እውነተኛ አምላክና ፍጹም ሰው ልክ እንደኛ ሆኖ ተገልጦ በሱ ስብዕና፣ በሱ ክብር፣ በሱ የቀራኒዮ መስቀል ስራ ላይ የተመሰረተ እምነት ነው። ይህንን እምነት መከተል እና ይህንን እምነት አምኖ መገኘት ትልቅ ክብር ነው። ስለዚህ ቤተ ክርስቲያን የገቡ ሰዎች በሙሉ አማኞች ከሆኑ እውነተኛ አማኞች ከሆኑ እኛ ያገኘነው አይነት እምነት ነው ያገኙት። ስለዚህ እነሱና እኛ መካከል በእምነቱ ላይ ምንም ልዩነት የለም። በኋላ ሁለተኛው ነጥሜ ጋ የተነገረበትን አንዳንድ ነገሮች እናገራለሁ። ማንም ሰው በክርስቶስ ኢየሱስ ያመነ ሴት ይሁን ወንድ አህዛብ ይሁን አይሁዳዊ ግሪክ ይሁን ባሪያ ይሁን ጨዋ ብሎ ጳውሎስ በገላቲያ ላይ ልክ እንደዛ ጠቅሷል። ሁላችንም አንድ አይነት ሰዎች ነን በክርስቶስ ፊት። እግዚአብሔር ይመስገን። ሶስተኛው ነጥቤ ከዚህ የተነሳ እናንተ አንዳችሁ በሌላው ላይ አድሎ ማድረግ የለባችሁም። አድሎ ማድረግ የለባችሁ ማዳላት የሚባለውን ነገር ጥቂት ነገር ብነግራችሁ ጥሩ ነው። ይህንን እምነት በማዳላት አትያዙ ነው የሚለው። አድሎ የሚባለው ነገር በሰዎች መካከል ሰዎችን በተለያየ መስፈርት መመዘንና ሰዎችን በተለያየ መስፈርት በሰዋዊ መስፈርት መዝኖ ለሰዎች የተለያየ ግምት መስጠት ነው አድሎ የሚባለው ነገር። ስለዚህ እከሌ ብር አለው ወርቅ አለው ወይም ደግሞ እንደዚህ አይነት ችሎታ አለው ወይም እንደዚህ አይነት ዘር ነው ስለዚህ እሱ ከእኛ ከፍ ያለ ወይም የተለየ ነው ብሎ ግምትና አስተያየት መስጠት ማለት ነው። በእርግጥ የሚያዳሉ ሰዎች፣ በኋላም እናገርበታለሁ፣ ውስጣዊ ሞቲቭ አላቸው። ሰዎችን በሰዎች መካከል የምናዳላ ከሆነ የሆነ ከጀርባ የሚገፋፋን ሀሳብ ድብቅ ሀሳብ አለ ማለት ነው። እኔ የምቆጥረው ያንን ድብቅ አጀንዳ ብዬ ነው። ቁጥር አራት ላይ ያዕቆብ ተናግሮታል። ቁጥር አራት ላይ ስመጣ ያንን እገልጣለሁ። ነገር ግን አንዳንድ ሰዎች ይህንን ድብቅ አጀንዳቸውን በሰዎች መካከል በቤተ ክርስቲያን አድሎ ሲያደርጉ የሚያነጣጥሩበት ነገር የግል ጥቅም፣ የግል ዝና፣ የግል ተቀባይነት ለማድረግ ወይም ተወዳጅነት፣ እርካሽ የምንለው ተወዳጅነትን ለማግኘት ብለው ነው። እኔ ድሮ ኢትዮጵያ ውስጥ ሆኜ የእኛን እህት ታውቋታላችሁ ሙድሽን፣ ስለ አንድ ቤተ ክርስቲያን ፓስተር የነገረችኝ ነገር አለ፣ ሁሌ አልረሳውም እና ሰውየው ልክ ከቤተ ክርስቲያን ወጥቶ መኪና ያላቸውና ከበርት የሆኑ ሰዎች ሲያይ አለች፣ ይሄ ከረባቱ መሬት ይነካል፣ አለች ሰላም ስትሲላቸው እና ለሌላ ሰው እንደዛ አይልም። ከረባቱ መሬት እየነካ ነው ሰላም የሚላቸው። ሌላውን ሰው ግን እንዲህ ብሎ ነው የሚያየው። ሀብታሞችን ባለመኪኖችን ግን ልዩ ክብር ነው የሚሰጣቸው እና እንደዛ አይነት ሰው ልንሆን አይገባም። ማንም ሰው ማንም ሰው ቤተክርስቲያን ቤተ ክርስቲያን ውስጥ ያለ ሰው ሁሉ ሰው አማኝ ከሆነ አማኝ ነው። ዛ ሴት እንደዛ አይነት አመለካከት እንዲኖራችሁ ነው ለአማኞች ነው የተጻፈው። እና ይህንን ሲናገር ታያላችሁ። ሁለተኛው ነጥቤ የማዳላት ኃጢአት ማብራሪያ የተሰጠበትን ማብራሪያ ብናይ ጥሩ ነው። ማብራሪያ ሰጥቷል። ያዕቆብ ባለፈው ተናግሬያለሁ። የአዲስ ኪዳን መጽሐፈ ምሳሌ ነው ይባላል። እያንዳንዷን ነገር በማብራራት ነው የጻፈው፣ በማብራሪያ በምሳሌ ነው የጻፈው። ለምሳሌ ባለፈው ትዚላችሁ እንደሆነ ትዚላችሁ እንደሆነ ቃሉን የምታደርጉ ሁኑ ቁጥር 22 ምዕራፍ አንድ ላይ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱም በመስተዋት የሚያይ ሰው ነው የሚመስለው ብሎ በምሳሌ ነው ያስረዳው። እዚህም ጋ ማዳላት የሚባለውን ነገር በምሳሌ ነው ሲያስቀምጥ የምታዩት እና ቁጥር ሁለት እንዲህ ይላል የወርቅ ቀለበት ያደረገ ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ በታች ተቀመጥ ብትሉት እራሳችሁ መለያየታችሁ አይደለም ወይ? ምሳሌውን ታያላችሁ። የመጀመሪያው ነጥብ በምሳሌ ውስጥ ሰዎች በተፈጥሮ በውጫዊ ሁኔታ አድልዎ ያደርጋሉ። ይሄ ሰዋዊ ነው። ጥሩ ልብስ የለበሰውን ሰው ይሄ ሀብታም ሊሆን ይችላል ወይም ደግሞ የሆነ የተመቸው ነገር መሆን አለበት ብለው ሰዎች ወዲያውኑ ከልብሱ የተነሳ ሰውየውን ግምት ሰጥተው ወይም ጀጅ አድርገው በእንግሊዝኛ እንደምንለው ልዩ ግምት ሲሰጡት ታያላችሁ። ማብራሪያዎቹ የሚናገሩት ያኔም አሁንም በሰዎች መካከል የሚታዩ ነገሮችን ነው። በተፈጥሮ በልብስ በዘር በዝና በአቋም በቁመና በቀጭንነት በወፍራምነት በተለያየ መንገድ ብቻ ሰዎች ሰዎችን ይገምቱና የተለያየ አስተያየት በልባቸውና በሀሳባቸው ያስቀምጣሉ እንደዚህ አይነት አድሎ በመካከላችሁ ሊኖር አይገባም በውጫዊ ነገር ሰዎችን አትገምቱ በውጫዊ ነገር የተለያየ የማህበረሰብ ወይም የእምነት ደረጃ ለሰዎች አትስጡ ነው ያዕቆብ የሚናገረው። በዘር ቢሆን በትምህርት ቢሆን በትምህርት ደረጃ ቢሆን በሀብት ቢሆን በተለያየ ነገር ቢሆን በውጫዊ ነገር፣ በርግጥ፣ አድሎ በውጫዊ ነገር ላይ ተመስርቶ የሚደረግ አድሎ አጸያፊ ነገር ነው። በምድር ላይ አሁን የምናያቸው ምስቅልቅሎች ሁሉ ምክንያት በውጫዊ ነገር የሚደረግ የተሳሳተ ግንዛቤና አድሎ ነው። ብዙዎችን ጎድቷል። ለብዙዎች ሕይወት የምሬት ምክንያት ሆኗል። የብዙ ወንጀሎችም መነሻ ምክንያት ሆኗል። አድሎ ብዙ ሰዎች ከቤተ ክርስቲያን የሚሸሹበት የሚጠፉበት ምክንያት ነው። ብዙ ሰዎች በትምህርት ቤትም በስራ ቦታም ቡሊ የሚባል ነገር ታውቃላችሁ አይደል? ሰዎች ምንድነው የሚሾፍባቸው? ምክንያት ከአድሎ ልብ የመነጨ ነገር ነው። እዚ ጋር ያለውን የመንፈስ ቅዱስን መልእክት ማየት ጥሩ ነው። የመንፈስ ቅዱስ መልእክት እነዚህን ሁለት ማብራሪያዎች እዚ ጋር ያሉትን ማብራሪያዎች በመስጠት ምንድን ነው የሚያሳየው እኛ አማኞች ሆነን በዚህ መልእክት ውስጥ ወደ ትልቅ የእምነት ማስተዋል ውስጥ እንድንገባ ነው እግዚአብሔር የሚፈልገው አስተዋየው አማኞች እንድንሆን እና ሰዎችን በምንመለከትበት ጊዜ በውጫዊ ነገር የተለያየ ቦታና ስፍራ እንዳንሰጥ ነው። እኛ ለንደን በነበርንበት ጊዜ የነጮች ቤተ ክርስቲያን ፓስተር አደርግ ነበር። እና ሁልጊዜ ጊዜ ከአንድ አካባቢያችን ያለ የስደተኞች መቀመጫ ቦታ አለ። የስደተኞች አኮሞዴሽን ነው የሚባለው። እና ሁል ጊዜ እዛ ሄዳለሁኝ እና ሰዎችን ስደተኞችን፣ አነጋግራለሁ፣ ወደ ቸርች ጋብዛለሁ። እና ብዙ ኢራናውያን እየመጡ ጌታን ይቀበሉ ነበር፣ ኤርትራውያንም ኢትዮጵያውያንም ይመጡ ነበር። እና አንዳንድ ነገር ኦብዘርቭ አድርጋለሁ። ያኔ እነዚህ ነጮቹ አንዳንድ ጊዜ በኢራናውያኖቹን ሲጸየፉ ተመልክቻለሁ በዛ አገልግሎት ውስጥ። እና አንድ ቀን እንደዚህ አልኳቸው፣ ነፍስ የምትባለው ነገር እዚህ ሰዎች ሲመጡ መረዳት ያለብን ቆዳችን ነጭ ወይም ጥቁር ወይም ቢጫ ወይም አረንጓዴ ሊሆን ይችላል። ግን ነፍስ ከለር የላትም። እኛ ሁላችንም ነፍሳችን ከለር የለውም። ስለዚህ በነፍስ ከለር ስለሌላት በሰዎች ውጫዊ አመለካከት ጥቁር ወይም ነጭ ወይም አረብ መምሰል ወይም እንደዛ ነገር ላይ ተመስርተን የሆነ ሰዎችን ገሸሽ የምናደርግ ከሆነ ወይም የጎሪጥ የምናይ ከሆነ ዊ አሮንግ ቶታሊ ስህተተኞች ነን። ስለዚህ ሰዎች እንደዛ አይነት ግንዛቤ ውስጥ መግባት አለባቸው። እዚህም ጋር ያዕቆብ የሚናገረው ያንን ነው። ግን አንዳንድ ጊዜ በአንዳንድ ቸርቾች ታያላችሁ የጉባኤ መቀመጫ አዘገጃጀት ለተለዩ ሰዎች የተለየ ቦታ ከድሮም ጀምሮ ነው ለተለዩ ሰዎች የተለየ ቦታ ሲሰጥ ታያላችሁ። እንደዛ አይነት ነገር በቤተ ክርስቲያን መኖር የለበትም። መንፈስ ቅዱስ ይህንን ነው የሚናገረው። አንዳንድ ሰባኪዎች ደግሞ አንዳንድ ከበርቴዎች ወይም ደግሞ የተለየ ትምህርት ደረጃ ወይም ስልጣን ያላቸው ሰዎች ጉባኤ ውስጥ ሲገቡ መናገር ያለባቸውን ነገር ሀጢአተኞችን ሀጢአት ነው ብለው ሀጢአትን መገሰጥ ሲገባቸው መልእክቱን በቀልድ በፌዝ ሸፋፍ ነው ሰዎች ስቀው እንደ ቀልድ እንደ ጆክ ነገር ሆኖ ሲመለሱ ታያላችሁ ጊዜውም በሙሉ ሲያጠፉ ይሄም ማዳላት የሚባለው ነገር በተግባር በአገልግሎት ውስጥ ሲታይ ነው። መጽሐፍ ቅዱሳዊ አገልጋይ የተሰጠውን የእግዚአብሔርን ጊዜ በቀልድ እና በአልባሌ ተራ ነገር ፈጅቶ ሰዎችን እንደዚሁ መበተን የለበትም። እናንተ እዚህ ስትመጡ ዋጋ ከፍላችሁ ነው የምትመጡት። እዚህ ድረስ ስትመጡ የእናንተን ጊዜ ማቃጠል አንድ አገልጋይ እዚህ ቦታ የሚያቃጥል ከሆነ በጣም በጣም በእግዚአብሔር ፊት አጸያፊ ነገር ነው። ስለዚህ ተምረን እንድንሄድ መልእክት ይዘን እንድንሄድ መዘጋጀት አለበት። እና እኔ አንድ ሰው ሰምቻለሁ። አንድ እዚህ አሜሪካ እየመጣ ዩሮፕ እየሄደ የሚጋበዝ ሰው ነው። በጣም ዝነኛ ሰው ነው። እና መድረክ ላይ እንደኔ ቆሞ አያገለግልም። ጉባኤ ውስጥ ይገባል፣ ይዘዋወራል። በጣም ጥሩ መልካም ሊሆን ይችላል። የእግዚአብሔር ቃል እንደዛ አይፈቅድም። ለነገሩ ግን አንድ ሁለት ሶስት ጊዜ ሲናገር የሰማሁት ነገር አለ። እኔ እዚህ የመጣሁት እናንተን እንደ ጅብራ ቆሜ የሆነ ነገር ነግራችሁ ሊሄድ አይደለም መሳቅ አለባችሁ ብሎ ብቻ ከእግዚአብሔር ቃል ውጭ ሰው ካካካካካ ብሎ ስቆ ሙሉ ሁለት ሰዓት ሙሉ ስቆ እንዲሄድ ነው የሚያደርገው። እና እዚህ እንደ ጅብራ እንደ ፈረንጆቹ ሰባኪዎች እዚህ ጋር ቆሜ ዝም ብዬ ልደብራችሁ አይደለም። እኛ እየደበርን አይደለም ሰዎችን እና እሱ እንደዛ ነው የሚያስበው። ሰዎችን ማሳቅ ኮሚዲያን ሆኖ ማለፍ ነው የሚፈልገው። እኛ የኮሚዲያን ስራ አይደለም የምንሰራው። ሲሪየስ ቢዝነስ ውስጥ ነው ያለነው። ህይወታችን ተለውጦ፣ የስነ ምግባር ህይወታችን ተቀርጾ እንደ እግዚአብሔር ቃል በእግዚአብሔር ቃል እና በእግዚአብሔር እውነት እንድንመላለስ ነው እግዚአብሔር የሚፈልገው። መንግስተ ሰማይ ወራሾች እንደሆኑ ሰዎች እንድንኖር ነው። ስለዚህ የቀልድ ጊዜ የለንም በቤተ ክርስቲያን ውስጥ። ከቤተ ክርስቲያን ውጭ ቀልድ ጊዜ ሊኖሩ ይችላሉ። ስለዚህ በቤተ ክርስቲያን ውስጥ ኃጢአትን ኃጢአት ነው፣ በደልን በደል ነው፣ ደግሞም ትክክለኛውን ነገር ትክክል ነው፣ ስተት የሆነውን ነገር ስተት ነው ብሎ ሰው የማይናገር ከሆነ በውስጡ አድሏዊ ሐሳብ አለው ማለት ነው። የሆነ ሐሳቡን ያስቀየረው ነገር አለ ማለት ነው እና ሌላው ሶስተኛው ነጥቤ እዚህኛው ላይ አድሎ በመሪዎች በሽማግሌዎችና በዲያቆናት ምርጫም ውስጥ ሲደረግ ታይቷል። ይገርማቸዋል። እኔ ኢትዮጵያም ውስጥ እዚህ ውጭ ዓለም ባለው ነገር ስመለከት አንዳንድ ዝነኛ የሆኑ ወይም ታላላቅ ሰዎች ጌታን ተቀበሉ ይባላል። ልክ ጌታ እንደተቀበሉ እና የሽማግሌዎች ምርጫ ወይም ደግሞ የዲያቆን የቤተ ክርስቲያን መሪዎች ምርጫ ያለበት ጊዜ ከሆነ ኢሚዲየትሊ እነዚህን ሰዎች ወደ ሽምግልና ወደ ቤተ ክርስቲያን ምርጫ ውስጥ ያስገባቸዋል። ይሄ ከፍተኛ ጉስቁልና በቤተክርስቲያንና ክርስቲያንና ውድቀት ሲያመጣ አይቼ አውቃለሁ። ሀብታቸውን፣ ታዋቂነታቸውን አይተው ሰዎች ጤናማ የሆኑ ክርስቲያኖች ለረጅም ዘመን ቤተ ክርስቲያን የኖሩ ጌታን በእውነት የሚያውቁ ሰዎች እያሉ በድህነታቸው ብቻ እነሱን ትተው ሀብታሞቹን ሲመርጡ እና ቤተ ክርስቲያን ስትመሳቀል ያየሁበት ጊዜ አለ። ይሄ ሀሳብ ዚጋ የተቀመጠው ሀሳብ በጣም ሲሪየስ ነገር ነው። እንደዚሁ ምናልባት ብዙዎቻችንን ላይመለከት ይችላል። ግን ወደፊት በቤተ ክርስቲያን ውስጥ በምትኖሩበት ጊዜ እነዚህን ነገሮች ከፍተኛ ጥንቃቄ እንድትሰጡባቸው የሚያስፈልግ ነው። አንዳንድ የቤተ ክርስቲያን አባላትን ጉብኝት በተመለከተ ይሄው ነገር ተፈጽሞ ታይቷል። ድሃ ድሃ ሰዎች ቤት ሰዎች አይሄዱ፣ ሀብታም ሀብታም ቤት ሰዎች ይሄዳሉ። መሪዎች፣ ሽማግሌዎች እና ቤተ ክርስቲያን ውስጥ የሚንጸባረቀው እንደዛ አይነት ነገር ሆኖ ታይቷል። ደረጀ የሚባለው ዘማሪ በዘመኑ ስላለው እንቅስቃሴ ሲዘምር ቆይቶ ቆይቶ ያስተዋለውን ነገር ሲዘምር እንደ ትንቢት የዘመረው ነገር አለ። ሰዎች የዘመኑ አገልጋዮች ቅልጥም በበሉበት ትንቢት ይተነብያሉ ብሎ ተናግሯል። ቅልጥም የሚያበላ ሰው ቤት ነው የሚሄዱት። ቅልጥም የሚያበላ ሰው ቤት ነው ትንቢት የሚናገሩት። በቤተ ክርስቲያን እንዲህ አይነት ልዩነት ሊደረግ አይገባም ነው ያዕቆብ እያለ ያለው በሽማግሌዎች ምርጫ በተለያየ ነገር ግን ይህንን በእንዴት ሲሪየስ እንደሆነ ሲናገር ይሄ ድሃውን ሰውዬ እዚህ ጋር ተቀመጥ፣ እግሬ ስር ተቀመጥ ሀብታሙን ሰውዬ እዚህ ከበረው ቦታ ላይ ተቀመጥ የምትሉ ከሆነ እናንተ በመካከል በእርስ በርሳችሁ በራሳችሁ መካከል እየለያያችሁ ነው። የጌታ ኢየሱስ ክርስቶስን የመስቀል ስራ ዝቅ አድርጋችሁ ነው የሰዎችን ቫሊዩ የገመታችሁት ባላቸው ወርቅና ባላቸው ልብስ ነው። የሰዎች ቫሊዩ የሚለካው ግን በሰውነታቸው ነው። እንደገና ደግሞ በክርስቶስ ኢየሱስ ምን በመሆናቸው ነው፣ በመዳናቸው ነው። ይሄ ውስጣችሁ መግባት አለበት የሚል ሀሳብ ይናገርና ቁጥር አራት ላይ ግን ምንድን ነው የሚለው እንደዚህ የምታደርጉ ከሆነ እራሳችሁን መለያየታችሁ አይደለምን? ብሎ ጥያቄ ይጠይቅና ክፉ ሀሳብ ያላቸውም ዳኞች መሆናችሁ አይደለም ወይ? ብለው ይናገራል። በጣም ይገርማል። ይሄ ክፉ ሀሳብ ያላችሁ ዳኞች መሆናችሁ አይደለም ወይ? ምሳሌያዊ መጽሐፍ ነው ብያችኋለሁ። እዚህ ጋር ያቀረበው ክፉ ሀሳብ ያላቸው ዳኞች ሁላችንንም ነው፣ የቤተ ክርስቲያን አባሎችን በሙሉ ነው የሚናገረው እና እንደዚህ የምታደርጉ ከሆነ እናንተን አሁን የምመስላችሁ በዳኞች ነው። ግን ምን አይነት ዳኞች? ክፉ ሀሳብ ያላቸው ዳኞች ክፉ ሀሳብ ያላቸው ዳኞች ምን አይነት ዳኞች ናቸው? በፍርድ ዙፋን ላይ ተቀምጠዋል። ተከራካሪዎች ፊታቸው መጥተዋል። እዚህ ጋ ከሳሽ አለ፣ እዚህ ጋ ተከሳሽ አለ። የተከሳሽ ምስክሮች፣ የከሳሽ ምስክሮች፣ የተከሳሽ ተከላካይ ምስክሮች አሉ፣ ቀርበዋል። ዳኛው ግን የሚያስበው ክፉ ሀሳብ ነው ከሳሹን እና ተከሳሹን፣ ምስክሮቹን አጣርቶ ማየት ሲሆን ሀሳቡ ያለው ምን ላይ ነው? እንዴት ነው ፍርዱን የማዛባው ነው ክፉ ዳኛ ሀሳቡ ይገባቸዋል። እንዴት ነው ፍርዱን የማዛባው የትኛው ምን ያህል ገንዘብ ቢሰጠኝ ነው ይህንን ፍርድ አዛብቼ የተዛባ ፍርድ የምፈርደው ወይም ጥቅም የማገኘው በየትኛው መንገድ ነው የሚለውን የሚያይ ዳኛ ነው። ስለዚህ እዚህ ጋር ቅድም የጠቀስኩትን እዚህ ጋር በሀብታምና በድሃ ክርስቲያን መካከል በቤተ ክርስቲያን ልዩነት አድርጋችሁ አንዱን እዛ ጋር አስቀምጣችሁ አንዱን እግራችሁ ስር ወይም ወደዛ ጋ ቁም የምትሉ ከሆነ ድብቅ አጀንዳ አላችሁ ነው። ልክ እንደ ክፉ ዳኛ ድብቅ አጀንዳ አላችሁ። ድብቅ አጀንዳ ምናልባት የመታወቅ አጀንዳ ሊሆን ይችላል። ምናልባት በሀብታሞቹ ቤት የመጋበዝ አጀንዳ ሊሆን ይችላል። ምናልባት በሀብታሞቹ ዘንድ የተቀባይነት የማግኘት አጀንዳ ሊሆን ይችላል። ብቻ ሰምቲንግ እንደ ክፉ ዳኛ ድብቅ አጀንዳ አላችሁ። ለዝና፣ ለመደነቅ፣ ለተቀባይነት ወይም ደግሞ ገንዘብ ለማግኘት ወይም የሆነ አድቫንቴጅ ለማግኘት አድቫንቴጅ ለመምታት አስባችሁ ነው፣ እንደሚባለው ነገር ማለት ነው። ስለዚህ እንደዚህ የምታደርጉ ከሆነ ክፉ ሀሳብ ያላችሁ መሆናችሁ ነው ማለት በቤተ ክርስቲያን ውስጥ አድሎ ካለ፣ አድሎ የሚያደርጉ አማኞችም ሆኑ አገልጋዮች ከበስተጀርባ ድብቅ አጀንዳ ሙቭ ነው እያደረጋቸው ያለው። ከበስተጀርባ ዘረኛም ቢሆኑ ወይም ባለው ነገር የሚያዳሉ ከሆኑ በደንብ ድብቅ አጀንዳ አላቸው። ድብቅ አጀንዳ ያላቸው ቤተ ክርስቲያን ውስጥ መገኘት ራሱ የድብቅ አጀንዳ አራማጅ ወይም ደግሞ ተከታይ መሆን ነው። ስለዚህ ወገኖች ሆይ በቤተ ክርስቲያን ውስጥ በፍጹም አድሎ ተከልክለዋል። ሰዎችን በሰውነታቸው ነው ልናያቸው የሚገባው። እነሱ ሊያዳሉ ይችላሉ። ምናልባት አንዳንድ ሰዎች ቤተ ክርስቲያናችን መጥተው ዘረኞች ሊሆኑ ይችላሉ ወይም አድሎ ሊያሳዩ ይችላሉ። አድሎ ቢያደርጉም እነሱ እኛ ግን አድሎ ሳናደርግ አድሎ የሚያደርጉትን በይቅርታና በፍቅር በመመልከት ለሰራዊቱ እግዚአብሔር ለሰራዊቱ ጌታ ለእግዚአብሔር እጅ እና ፍርድ አሳልፈን መስጠት ይገባናል። እግዚአብሔር በእንደዚህ አይነት ህይወት እንዲመራ መጸለይ አለብን። ሶስተኛው ነጥቤ ሶስተኛው ነጥቤ ይሄ የማዳላት ኃጢአቱን ማብራሪያ ከሰጠ በኋላ የነቀፋው መሰረታዊ ምክንያትን ያሳያል። የነቀፋው መሰረታዊ ምክንያት ቁጥር አንድና ቁጥር አምስት ላይ ያለውን ነው። አቀናጅቼ የማየው ቁጥር አንድ ላይ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። ቁጥር አምስት ተመልከቱ። በጣም ይገርመኛል። የያዕቆብ መልእክት ቁጥር አምስት ሲጀምር የተወደዳችሁ ወንድሞች ሆይ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እሱ የሰጣቸውን ስለ ጌታ ኢየሱስ ማለት ነው የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ ብሎ ይናገራል። የነቀፋው መሰረታዊ ምክንያት እዚህ ጋ ነው ያለው። አሁን ቅድም ውጫዊ ምክንያቱን ነው ያሳየው። የማዳላት ስራ ኃጢአት ነው እና ማብራሪያውን ሰጥቷል። እና ይሄ ኃጢአት ነው ብሎ የነቀፈበት ምክንያት ደግሞ እዚህ ጋር ይናገራል። እና ሦስት ነጥቦች አሉኝ እዚህም ጋር። የመጀመሪያው የተወደዳችሁ ወንድሞች ሆይ ብሎ ነው የሚጀምረው። ቁጥር አንድም ትዚላችሁ እንደሆነ ወንድሞች ሆይ ብሎ ነው የጀመረው እና አሁን ለሚናገራቸው ሰዎች የሚናገረው በእኔና በእናንተ መካከል ወንድማማችነት ነው ያለው እንዳውም ወንድማማችነቱን በዚህ በቁጥር አምስት ላይ ጠበቅ አድርጎ ምን አድርጎታል? የተወደዳችሁ በጣም ውድ የሆናችሁ የምትፈቀሩ ማፈቅራችሁ ወይም ደግሞ የተፈቀራችሁ ብሎ ነው የሚናገሩው እና ክርስቲያኖች እናንተና እኔ አሁንም አሁንም አሁንም አሁንም የሚናገረው አንድ ቤተሰብ ነን። መቀራረባችን እውነተኛ ነው። አባታችን አንድ እግዚአብሔር ነው የዳኑ በአንድ መንገድ ነው የምንገባው አንድ መንግስት ውስጥ ነው። ስለዚህ እኛ ወንድማማች ነን። እና ግን ወንድማማች ብንሆንም በትክክል የነቀፈታውን ምክንያት አታዳሉ የተባለበትን የነቀፌታ ምክንያት ማወቅ አለብን። እና ወደ ነቀፌታው ምክንያት ሲመጣ ታያላችሁ። እና የተወደዳችሁ ወንድሞች ሆይ ብሎ ስለ ድሆቹ ሰዎች ነው የሚናገረው። በነገራችን ላይ እግዚአብሔር ድህነትን የመረጠ አምላክ አይደለም። ይህንን ማወቅ አለብን እና ሁለተኛው ነጥቤን እዚጋ ልናገር። አንድ አማኝ በእግዚአብሔር የተመረጠ ነው። ከገንዘቡ ከችሎታው፣ ከጾታው፣ ከዘሩ ውጪ በሆነ መንገድ እግዚአብሔር ያለምንም ቅድመ ሁኔታ መርጦት ነው አማኝ የሆነው። ይህንን ማወቅ አለብን። ይሄ መሰረታዊ የቤተ ክርስቲያን ዶክትሪን ነው። እኛን እግዚአብሔር ያዳነን በምንም ቅድመ ሁኔታ ተመስርቶ አይደለም። እኛን እግዚአብሔር ያዳነን እንደዚሁ በነፃ ነው። ግን በነፃ ነው ሲባል ዋጋ ከፍሎ ነው፣ ጌታ ኢየሱስ ክርስቶስ ሰው ሆኖ በመስቀል ላይ ተሰቅሎ ነው። ስለዚህ አንድ አማኝ በእግዚአብሔር የተመረጠ ነው እና አንድ አማኝ በእግዚአብሔር ሲመረጥ እግዚአብሔር ዓላማውና ሐሳቡ ለዛ ግለሰብ አማኝ ምንድን ነው? በእምነት ባለጸጋ ሆኖ እንዲገኝ ነው። ተመልከቱ፣ በጣም አስደናቂ ነገር ነው። እግዚአብሔር በእምነት ባለጠጎች እንዲሆኑ የሚለው ይህንን ነው የሚናገረው። እኛ አማኞች ስንሆን እግዚአብሔር ሀሳቡ ምድራዊ ቅራቅምቦ እንዲኖረን አይደለም። የምድራዊ ባለጠግነት አልተነቀፈም ብዬ በመጠኑ ተናግሬያለሁ። አልተነቀፈም፣ ምድራዊ ባለጠግነት ባለጠጎች ልንሆን እንችላለን። ግን የእግዚአብሔር ዓላማ የእምነት ባለጠጎች እንድንሆን ነው በእምነት በደንብ እምነት የሞላብን በእምነት እግዚአብሔርን የምናውቅ በእምነት እግዚአብሔርን የምናይ የእግዚአብሔር ነገር በልባችን በውስጣችን ምንም የማያጠራጥር እውነተኛ ሆኖ እንዲገኝ ነው እግዚአብሔር ፈቃዱ። በእምነት ባለጠጋ ማለት እንደዛ ነው። በእምነት ባለጠጋ የሆኑ ሰዎች በምድራዊ ነገር ድሆች ሊሆኑ ይችላሉ፣ ግን በመንፈሳዊ ነገር በጣም ባለጠጎች ናቸው። በእምነት ባለጠጎችም ሆነው በምድራዊም ነገር ባለጠጎች የሆኑም ሰዎች አሉ። እነዚህ ሰዎች በጉባኤያችን ቢኖሩ እሰየው ነው የምንለው እኛ። ክፋት ምቀኝነትም ሊኖሩብን አይገባም። ግን በእምነት ባለጠጎች ሆነው ድሃዎች የሆኑትንና በእምነት ባለጠጎች ሆነው ሀብታሞች በሆኑት መካከል ልዩነት ማድረግ የለብንም። በእምነት ምንም ደረጃ ላይ ሳይኖሩ ባለጠጎች ሆኖ ጉባኤ የሚመላለሱ ሰዎች አሉ። ወይ እንግሊዝ ሀገር 30 ዓመት 40 ዓመት ቤተ ክርስቲያን ቁጭ ብለው ጌታን የማያውቁ ሰዎች አሉ። ጀሳይ ላቪት ቤተ ክርስቲያን መጥቶ ሁድሁድ የሚሰሙ ሰዎች አሉ ግን ጌታን የማያውቁ እራሳቸውም ያውቃሉ እንዳልዳሉ እና በጣም ሀብታም የሆኑ ሰዎች እንደዚህ አይነት ሰዎች ሁሉ ሁድሁድ ቤተ ክርስቲያን የሚመጡ አሉ። እንደዚህም አይነት ሰዎች አሉ። አሁን ተመልከቱ ያዕቆብ የሚናገረው በእምነት ባለጠጎች ሆነው እግዚአብሔርን በትክክል የሚያውቁ ግን ድሃ የሆኑ ሰዎች አሉ ቁሳቁስ የሌላቸው እነዚህ ሰዎች በጣም የከበረ ደረጃ ላይ እንዳሉ እንድታውቁ ያስፈልጋል በእምነት ባለጠጎች ሆነው በቁሳዊ ነገርም ባለጠጎች ከሆኑት ምንም ልዩነት የላቸውም የዳኑት በጸጋ ነውና በእምነት ድሃዎች ሆነው በቁሳዊ ነገር ባለጠጎች ከሆኑት ደግሞ እነዚህ በጣም የተሻሉ ናቸው። ስለዚህ የሰውን ህይወት ጀጅ የምታደርጉት የምትለዩት ባለው ሁኔታ ሳይሆን በእምነት ባለጠጋ ነው ወይስ አይደለም። ኢቨን በእምነት ባለጠጋም ባይሆን እንኳን ሰው አዲስ ሰው ቤተ ክርስቲያናችን ቢገባ ሰዎችን ሁሉ ልናከብር እግዚአብሔር አምላካችን ይፈልጋል። ጴጥሮስ የጻፈው የጴጥሮስ መልእክት ምዕራፍ ሁለት ላይ ብትመለከቱ በጣም አስደናቂ ቃል አለ። ቁጥር 17 ላይ ይመስለኛል ሰዎችን ሁሉ አክብሩ ይላል። ሰዎችን ሁሉ ህፃናትን ይሁኑ ወይም ደግሞ ሴቶች ይሁኑ፣ ወጣቶች ይሁኑ፣ ትልልቆች ይሁኑ፣ ሽማግሌዎች፣ ያጀፈጀፉ የጃጁም ሰዎች፣ በሽተኞች የሚሆኑ ሁሉን ሰው ማክበር ከኔና ከእናንተ ይጠበቃል። ሰውን ሁሉ ማክበር አለብን። ስለዚህ አማኞች ማየት ያለባቸው የተሰጣቸው ምክንያት ምንድን ነው? ድሆቹ እኮ በእምነት ባለ ጠጎች ናቸው ነው እግዚአብሔር እያለ ያለው። እና ያዕቆብ ድሆቹ ውስጥ ያለውን ቫሊዩ ትልቅ ክብር ሳታዩ ልትንቋቸው አይገባም። እና የነቀፋው መሰረታዊ ምክንያት ይሄ ነው። ስለዚህ ማንኛውም እውነተኛ አማኝ በእምነት ባለጠጋ ነው። ሶስተኛ እዚህ ጋር ሲናገር አማኝ ስለ ጌታ ኢየሱስ ክርስቶስ የመንግሥተ ሰማይም ወራሽ ነው። ተመልከቱ ቁጥር አምስት እግዚአብሔር በእምነት ባለ ጠጎች እንዲሆኑ ለሚወዱትም ተስፋ ስለ እነሱ የሰጣቸው መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠም ወይ? ይህንን የዚህ ዓለም ድሆች አልመረጠም ወይ የሚለውን ነገር ምናልባት ጥሩ ማብራሪያ ለመስጠት እግዚአብሔር ድሆችን እየመረጠ ሀብታሞችን አልቀበልም ይላል የሚል አይነት ስሜት እንዳይሰማን ጥሩ ማብራሪያ የሚሆነው ማቴዎስ ወንጌል ምዕራፍ አምስት ነው። ማቴዎስ ወንጌል ምዕራፍ አምስት፣ ጌታ ኢየሱስ ክርስቶስ የተራራውን ስብከት ሲሰብክ በጣም ብዙ ሺ ሰዎች ሲሰሙት፣ ምንድን ያለው የመጀመሪያው ቃል በመንፈስ ድሆች የሆኑ ብሩካን ናቸው፣ መንግስተ ሰማይ የነሱ ናትና ብሎ ነው። በመንፈስ ድሆች የሆኑ የሚለውን ነገር ስታዩ በመንፈስ ድሃ የሆነ ሰው ምን አይነት ሰው ነው? እኔ በእግዚአብሔር ፊት በራሴ በግሌ በስራዬ፣ በአደረግኩት ነገር ወይም በሃይማኖተኛነቴ ወይም በዘሬ ወይም በምኔ እግዚአብሔር ዘንድ ተቀባይነት የማገኝበት ምንም ነገር የለኝም ውስጤ ነፍሴ ህይወቴ በኃጢአት የተሞላ ነው። በእግዚአብሔር ፊት የሚያቀርበኝ በጎ ነገር የለኝም ብለው በእግዚአብሔር ፊት የሚቀርቡ ናቸው። እነዚህ ናቸው በመንፈስ ድሆች የተባሉ። ስለዚህ እዚህም ጋር ያለውን ጴጥሮ ያዕቆብ ሲናገር ጌታ ኢየሱስ እዛ ጋር የጠቀሰውን ነው። በመንፈስ ድሆች የሆኑ ነሰሰርሊ በቁሳዊ ነገር ድሆች ላይሆኑ ይችላሉ፣ ግን በመንፈስ ድሆች የሆኑ ሁልጊዜ እግዚአብሔር ቤት ሲመጡ ተኩራርተው ወይም ደረታቸውን ነፍተው ወይም ደግሞ ከበሮ እያስደለቁ አይመጡም። በትህትና ነው የሚመጡት። በጣም ዝቅ ባለ መንፈስ ነው የሚመጡት እና እዚህ ጋር ፊዚካል ድሆች የሆኑትም መንፈሳዊ ድሆች የሆኑትንም ሰዎች እንድንመለከት ያስፈልጋል። ስለዚህ እነዚህ ሰዎች እግዚአብሔር ጸጋ ሰጥቷቸዋል፣ ባለጠግነት ሰጥቷቸዋል። ደግሞም ምን አድርጓቸዋል? መንግስተ ሰማይ ወራሾች እንዲሆኑ እግዚአብሔር አስደናቂ ስራን ሰርቶላቸዋል። ስለዚህ ይህንን መመልከትና ማየት በጣም አስፈላጊ ነው የሚል ነገርን ነው ያዕቆብ እየተናገረ ያለው። ወደ አራተኛውና የመጨረሻው ነጥቤ መጥቼ ወደ ማጠቃለያ አመጣለሁ። በጥሩ ሰዓት ጨርሳለሁ ብዬ አስባለሁ። ማዳላት የሚጠቁመው ነገር ምንድን ነው? የሚጠቁመው ችግር የሚል ርዕስ ነው ያለኝ። ቁጥር ስድስት እናንተ ግን ድሆችን አዋረዳችሁ። እነዚህ በመንፈስ ባለጠጎች የሆኑትን ድሆች አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉም ወይ? ወደ ፍርድ ቤትም የሚጎትቷችሁ እነሱ አይደሉም ወይ? የተጠራችሁበትን መልካሙን ስድብ የሚሰድቡ እነሱ አይደሉም ወይ? አሁን ያዕቆብ የሚናገርበትን ነገር መንፈስ ብትመለከቱ በቤተ ክርስቲያን ውስጥ የቤተ ክርስቲያን አገልጋዮችና ምእመኑ ልዩ ክብር የሰጣቸው ባለጠጎች አሉ፣ ግን በእውነት እነዚህ ባለጠጎች የዳኑ ሰዎች አይመስሉኝም። አሁን እኔ ከያዕቆብ አመለካከት ስመጣ ምክንያቱም በቁጥር ስድስት እና ሰባት ላይ እያደረጉ ያሉት ሶስት ነገሮች በጣም አሳፋሪ ነገር ነው። ግን ሶስት አራት ነገሮች ናቸው መሰለኝ እዚህ ጋ ያለኝ የመጀመሪያው ነገር ማዳላት፣ የሚጠቁመው ችግር ማዳላት በማንኛውም አቅጣጫና በማንኛውም ነገር ቢገለጥ ቤተ ክርስቲያን ውስጥ የሚያዳሉ ሰዎች ሚዛናዊ ያልሆኑ ሰዎች እንደሆኑ፣ የሕይወት ችግር እንዳለባቸው የሚጠቁም ነገር ነው። እናንተ ግን ድሆችን አዋረዳችሁ። የድሆችን መሰረታዊ ውስጣዊ ዋጋና ክብር አላያችሁም፣ ዝቅ አድርጋችኋቸዋል፣ ሰድባችኋቸዋል፣ አንቋሻችኋቸዋል፣ አሸማቃችኋቸዋል የሚል ነው። አዋረዳችሁ የሚለው ትርጉም እና የጌታ ቃል ከእናንተ ጋራ በህይወታችሁ አልተዋሃደም። ችግር አለባችሁ። እውነተኛ ክርስትና አልገባችሁም። ሚዛናዊ አይደላችሁም የሚል ነገር ነው ያለው። በጣም አስፈሪ ማስጠንቀቂያ ነው። ሁለተኛው በእንደዚህ አይነት መንገድ አገልግሎታቸውን የሚያከናውኑ ቤተ ክርስቲያኖች ካሉ ገንዘብንና ኃይሉን የሚያከብሩና ቤተ ክርስቲያንን በጣዖት አምልኮ ላይ ያስቀመጡ አገልጋዮች ናቸው የሚሆኑት። ይህንን ደጋግሜ ስናገር ሰምታችሁኝ ሊሆን ይችላል። እኔ እዚህ አሜሪካ እንደመጣሁ ገና ዋሽንግተን ዲሲ በነበርንበት ጊዜ ዋሽንግተን ዲሲ አካባቢ በነበርንበት ጊዜ የምናውቃቸው ሰዎች ስለ አንዳንድ ቤተ ክርስቲያን ነገሩን እና ሰባ ሺህ የሚያክሉ ኢትዮጵያውያን ቸርች አይሄዱም አሉ። እርግጠኛ አይደለሁም። ያንን መናገር አልችልም። ያን ያህል ቤተ ክርስቲያን የማይሄዱ ሰዎች መኖራቸውን እና ምክንያት አድርገው የተናገሩት ነገር ፓስተሩ ልክ ቤተ ክርስቲያን ይመጣና አለ ለነገሩ በዓይኔ አይቼዋለሁ። ተጋብዘን ሄደን እኛ ቤተሰቡ በሙሉ አንድ ቀን ማታ ተጋብዘን ሄደን አይተናል። ልክ ፓስተሩ መድረክ ላይ ሲመጣ አለ ኢንቨሎፕ ነው ይዞም ይመጣል። ኢንቨሎፕ ይዞ ይመጣና እኔና ሚስቴ እዚህ ኢንቨሎፕ ውስጥ ቼክ ጽፈን አስቀምጠናል። የቼኩን መጠን አልነግራችሁም፣ ግን ዛሬ እግዚአብሔር የገንዘብ ብሬክ ስሩ ያደርጋል እና የምትሰጡትን ነገር ዛሬ ስጡ፣ ትልቁን ገንዘብ እና ከዛ እግዚአብሔር ሚሊየን አምስት መቶ ሺህ ምናምን ይሰጣችኋል ይላል። ሰው እየተጨነቀ ገንዘብ ይሰጣል። የቤተ ክርስቲያን አገልግሎት ይሄ አይደለም። ይሄ የውሸት አገልግሎት ነው። ይሄ ቆሻሻ አገልግሎት ነው። ይቅርታ አድርጉልኝ እንዲህ አይነት ቃል በመጠቀሜ። የቤተ ክርስቲያን ፓስተር መድረክ ላይ ቆሞ ስለ ገንዘብ በፍጹም መናገር የለበትም። ይሄ ጥሪው አይደለም። እና እንደዚህ አይነት ገንዘብ ላይ ያተኮሩ ቤተ ክርስቲያኖች አምልኳቸው ማን ላይ ያተኮረ ነው? ገንዘብ ላይ ያተኮረ ነው። እና ገንዘብን የሚያመልኩ ናቸው። ጌታ ኢየሱስ ክርስቶስ በማቴዎስ 6 ላይ የከለከለውን ቃል የሚጠቀሙ ናቸው። ጌታ ኢየሱስ በማቴዎስ 6 ላይ ምን ብሏል? ለገንዘብና ለእግዚአብሔር መገዛት አትችሉም ብሏል። እዛ ላይ የጠቀሰውን ቃል ጌታ ኢየሱስ የግሪኩ ማሞን ነው የሚለው። ለማሞንና ለእግዚአብሔር መገዛት አትችሉም። ማሞን የሚለው ቃል የግሪክ ቃል ነው፣ ገንዘብ ማለት ነው። የእኛ አማርኛ ማሞ የሚል ስም ያመጣኑ ከግሪክ ነው ኢምፖርት የተደረገው። ማሞ በግዕዝ በግዕዝ እኔ ቤት ዲክሽነሪ አለ፣ የግዕዝ ዲክሽነሪ። ማሞ ማለት ገንዘብ ማለት ነው በግዕዝ፣ እና ከግሪክ ኢምፖርት የተደረገ ቃል ነው ማሞን ከሚለው ቃል እና ገንዘብ የምታመልክ ገንዘብ የምታከብር ለገንዘብ ልዩ ቦታ የሰጠች ቤተ ክርስቲያን በሰዎች መካከል ልዩነት ታደርጋለች። ከወርቅ ቀለበት ያደረገ ሰው እና የዘነጠ ልብስ የለበሰ ሰው እሱ ዚጋ ነው መቀመጥ ያለበት፣ ያ ደግሞ ጭርቁስቁስ ያለ የለበሰው ዚ ግሬሰር ነው መቀመጥ ያለበት የምትል ከሆነ ገንዘብ አምላኪ ናት። የጌታን እውነት ከሀጂ ናት። ሶስተኛው እግዚአብሔር በሰው ፊት እንደማያዳላ የሳተች ቤተ ክርስቲያን ናት። እግዚአብሔር የሚባለው አምላክ በፍጹም በሰዎች ፊት በሰዎች ውጫዊ ነገር በፍጹም አዳልቶ አያቅም። በእስራኤላዊ እና በኢትዮጵያዊ መካከል እግዚአብሔር አዳልቶ አያቅም። እግዚአብሔር ካዳላ የሚያዳላው በምንድን ነው? በአማኞችና በማያምኑ ሰዎች መካከል ነው። የሚያምኑ ሰዎች የእግዚአብሔር ልጆች ናቸው። የማያምኑ ሰዎች የእግዚአብሔር ጠላቶች ናቸው። ይሄ ግልጽ ነው ለሁላችንም። ግን እግዚአብሔር በሰዎች ፊት አዳልቶ አያውቅም። ጌታ ኢየሱስን ማርቆስ ወንጌልን ስናጠና ትዝ ብሏችሁ እንደሆነ ትዝ የሚላችሁ ከሆነ ማርቆስም ላይ፣ ማቴዎስም ላይ፣ ሉቃስም ላይ እነዚህ ሳይኖፕቲክ ጎስፕልስ ይባላሉ። ተመሳሳይ ጎስፕሎች፣ በእነዚህ በሦስቱም ውስጥ አሁን የምነግራችሁ ነገር ተጽፏል። ሄሮዳውያንና ፈሪሳውያን ጌታ ኢየሱስን በንግግር ሊያጠምዱት ወደሱ ሱ ሰላዮች ላኩበት እና ሰላዮቹ መጥተው ምናሉት አሉት፣ አንተ በሰው ፊት እንደማታዳላ የሰው ፊት አይተህ እንደማታዳላ እውነትን እንደምትናገር እውነት እንደሆንክ በጣም የሚገርም ቃል ነው። ለጌታ ኢየሱስ የተናገሩት እውነት እንደሆንክ እውነት እንደምትናገር ለሰው ፊት እንደማታዳላ እናውቃለን አሉና፣ ለመሆኑ ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም? ክበው ይህን ጥያቄ ጠየቁት እና ጌታ ኢየሱስ ክርስቶስ አለማውያን እንኳን ለሰው ፊት እንደማያዳላ በፊቱ ተናግረው ያውቃሉ። እግዚአብሔር በሰው ፊት አያዳላም። እግዚአብሔር ይመስገን። እኛ የእግዚአብሔር ተከታዮች ከሆነን በሰው ፊት ልናዳላ አይገባንም። በሰው ፊት የምናዳላ ከሆነ እግዚአብሔርን አናውቅም ማለት ነው። አራተኛው ነጥብ እዚህ ጋር ያለው ባለጠጎቹ ከሚሰሩት የተነሳ የተለየ ክብር ሊሰጣቸው አድሎ ሊሰጣቸው አይገባም ነው ያዕቆብ ያለው። ባለጠጎቹን ተመልከቱ አለና ሶስት ነገር እኮ ያደርጋሉ ባለጠጎች አለ። አንደኛ የሚያስጨንቋችሁ አይደሉም ወይ? ሁለተኛ ወደ ፍርድ ቤት ይጎትቷችኋል አይደሉም ወይ? ሶስተኛ የተጠራችሁበትን ክቡር ስም ይሰድባሉ አይደለም ወይ? ከዚህ ገለጻ የተነሳ እነዚህ በጣም ክብር እየተሰጣቸው ያሉት ባለጠጎች ጌታን የማያውቁ አይነት ባለጠጎች ናቸው። በጣም አገልጋዮች እንደዚህ አይነት ልዩነት የሚያደርጉ ከሆነ በእውነት መንፈሳዊ መረዳት የላቸውም ማለት ነው፣ ወይም መንፈስ ቅዱስ በውስጣቸው የለም ማለት ነው። የመለየት መንፈስ የላቸውም ማለት ነው። እና እንደዛ ነው የምለው እና እነዚህ ባለጠጎቹ ግን ያስጨንቋችኋል የሚለውን ነገር ስታዩ ለድሆች እና ለአጠቃላይ ለሰዎች ርህራሄ የላቸውም የሚያስቡት ብልጥግና ትርፍ ብቻ ነው። ሰው ቢሞት እንኳን ልክ እንደ ፖለቲከኞች ማለት ነው። ሰው ቢሞት ቢያልቅ ጉዳያቸው አይደለም፣ እነሱ የፖለቲካ አድቫንቴጅ እስካገኙ ድረስ። እንደዚህ አይነት ሰዎች ናቸው እናንተ ልዩ ቦታ የምትሰጧቸው እያለ ነው ያዕቆብ የሚናገረው። ሁለተኛ ደግሞ ፍርድ ቤት ይጎትቷችኋል። የሆነ ነገር ጎሎ ካዩባችሁ በእናንተ ላይ ይቅርታ እንኳን አያደርጉም ወይም እስቲ ተውቻለኝ ወዴ ብለው አንድ ቀን ሁለት ቀን አያሳልፏችሁም። የሚያደርጉን ነገር ምንድን ነው? በቀጥታ ፍርድ ቤት ነው የሚወስዷችሁ። እንደዚህ አድራጊዎች ናቸው። እናንተ ግን ልዩ ቦታ ትሰጧቸዋላችሁ። ሶስተኛ ደግሞ የተጠራችሁበትን የጌታን ስም ከመስደብ እንኳን አይመለሱም። በጣም በጣም አደገኛ ሁኔታ ላይ ያሉ ባለጠጎች ናቸው እዛ ጉባኤ ውስጥ ያሉት። እነዚህም ባለጠጎች የተለየ ቦታ ሰጥተን ድሆቹን አማኞች ልናዋረድ አይገባም። ሀብታሞች ሊጠሉ ይገባል አይደለም እምለው። እኔ ሀብታሞች ሊጠሉ አይገባም፣ ግን ከሌላው ክርስቲያን የተለየ ቦታ ሊሰጣቸው አይገባም። ሀብታሞች ሊጠሉ አይገባም፣ ሊጸለይላቸው ይገባል። እንደ ማንኛውም ክርስቲያን ሊታዩ ይገባል። ሌላው ድሃው ደግሞ እንደ ማንኛውም ሰው እንደ እግዚአብሔር ክቡር የእምነት ባለጸጋ ሊታይና ሊወሰድ ይገባዋል። ይሄ የጤናኛ አእምሮ አመለካከት ነው። የእውነተኛ መንፈስ መንፈስ መንፈስ ቅዱስ ያለበት ሰው አመለካከት ነው። ስለዚህ ለሀብታሞች መሽቆጥቆጥ፣ ድሃዎችን መናቅ ከክርስቶስ እውነተኛ አማኝ የመታየት ያለበት ነገር አይደለም። ጤናማ አእምሮን መጣል ማለት ነው። ስለዚህ በህይወታችን ልምምድ ወደፊት እግዚአብሔር በሚሰጠን ቤተ ክርስቲያን አገልግሎት በምንኖርበት አገርና ስፍራ ይህንን ቃል በማስታወስ እንደዚህ አይነት አገልጋዮች ብናይ ሳብ አድርገን ኖ እንደዚህ መሆን የለበትም፣ የእግዚአብሔር ቃል እንዲህ ተብሏል ብለን መምከር አለብን። እንደዛ የሚሰሙን ከሆነ እናድናቸዋለን። እኛ ደግሞ ልክ እንደ እግዚአብሔር ቃል ሆነን መገኘት አለብን። ሰዎችን ሁሉ በክርስቶስ ኢየሱስ መነፅርና በክርስቶስ እምነት ማየት አለብን። እግዚአብሔር ይህንን እውነት ልባችን ውስጥ ያስቀምጥልን። ክብር ሁሉ ለእግዚአብሔር ይሁን። አሜን